አገር ሽማግሌዎች እስኪፈታ ድረስ የህዝብ ለህዝብ ግንኙነት ለጊዜው መቋረጡን በዛ አካባቢ ያነጋገር ናቸው ሰዎች ገልጸውልናል። ባለፈው ወር ቅዳሜ ግንቦት 27 2014 ዓ ም በቡርጂ ልዩ ወረዳ ሶያማ ሶየማ በተባለችው አካባቢ በገበያ ውስጥ የተፈጸመ ጥቃትን ተከትሎ ከዛ በኋላ የተከሰተውን ውጥረት በሽምግልና ለማብረድ ጥረት እያደረጉ መሆኑን በዛ አካባቢ ያሉ አባ ገዳዎች ገልጸውልናል። አባ አባ ገዳ ጅሎ መንዶ ከአካባቢው ማህበረሰብ የተውጣጡ የተለያዩ ሰዎችን ተቀብለው ማነጋገራቸውንም ለአሜሪካ ድምጽ ተናግረዋል። በሌላ በኩል ደግሞ የቡርጂ ወረዳ ልዩ አስተዳደር ጥቃቱን ተከትሎ ወስጃለሁ ባለው እርምጃ ከሰባ በላይ ሰዎች በቁጥጥር ስር መዋላቸውንና ፍርድ ቤትም እየቀረቡ መሆኑን ተናግረዋል። በሌላ በኩል ግን አሁንም በአካባቢው ውጥረት እንዳለ ተገልጿል። ይህ ውጥረት እስከሚረግብ ድረስ ደግሞ አጎራባች ቀበሌዎች ያሉ ህዝብ ለህዝብ ግንኙነታቸው እንዲቋረጥና ለጊዜው በጥበቃ ስር እንዲሆኑ እንደተደረገ የገልሞ ዳዊት ተከታዩ ዘገባ በዝርዝር ይነግረናል። ከሁለት ሳምንት በፊት በደቡብ ብሔር ብሔረሰቦችና ህዝቦች ክልል ቡርጂ ልዩ ወረዳ አሶየማ በምትባል ከተማ የተፈጸመውን ጥቃት ተከትሎ አስር ሰዎች ህይወታቸው ሲያልፍ ከሀያ በላይ የአካል ጉዳት እንደደረሰባቸው አባ ገዳጅ ሎመኖ ለአሜሪካ ድምጽ ተናግረዋል። ግድያውን ተከትሎ የተፈጠረውን ውጥረት ለማርገብ በሽምግልና ጥረት እየተደረገ መሆኑን የቡርጂ ልዩ ወረዳ አስተዳዳሪ ለአሜሪካ ድምጽ ገልጸዋል። አቶ ማሪ አለማየሁ የቡርጂ ልዩ ወረዳ አስተዳዳሪ መንግስት በአሸባሪነት ፈረጆ ሸኔ እያለ የሚጠራቸውና ራሳቸውን የኦሮሞ ነጻነት ሰራዊት በሚል የሚጠሩት ታጣቂዎች በአካባቢው አንድ የቡርጂ ልዩ ወረዳ ነዋሪን መግደላቸውን ተከትሎ ቅዳሜ ግንቦት 27 2014 ዓ ም ቡርጂ ወረዳ ሶያማ ከተማ ውስጥ ለገበያ በተሰበሰቡ ሰላማዊ ሰዎች ላይ ላይ በተፈጸመ ጥቃት ዘጠኝ ሰዎች መገደላቸውን እና ሌሎች ሀያ ሰዎች ደግሞ ከባድና ቀላል ጉዳት እንደደረሰባቸው መዘግባችን ይታወሳል። ከዚህ በኋላ የሟቾች ቁጥር አስር መድረሱን የገለጹት የቡርጂ ልዩ ወረዳ አስተዳዳሪ አቶ ማሪ አለማየሁ ከዚህ በኋላ ነገሮች ወደ ባሰ ግጭት እንዳያመሩ ሽምግልና መጀመሩን ተናግረዋል። የሽምግልና አይነቱ በጣም በጥሩ ሁኔታ ነው እየሄደ ያለው። በተለይ የኛ የቡርጂ ሽማግሌዎች ይሄ በፍጹም የቡርጂን ሕዝብ የማይወክል አጋጣሚ ሆኖ ደግሞ የገበያ ሂደትም ስለነበረ በገበያ ሁለት ወንጀለኞች ከተለያዩ አካባቢ ነው እንግዲህ ገበያ የሚገቡት። በምርመራ ሂደትም እየደረሰንበት ያለው አብዛኛው ከተለዩ ተጠርጣሪዎች የቡርጂ ብቻም ሳይሆን ከሌሎች አካባቢ መጡ ስለነበሩ ሽማግሌዎች ይሄንን ይዘው በተለይ አጓራባች የኮንሶ ባህል ሽማግሌዎች፣ ገዲኦ ባህል ሽማግሌዎች፣ የቦረናና የገብረ ባህል ሽማግሌዎች በዚህ ሂደት እየተሳተፉ ነው ያሉት። በተለይ ጉጂ እና ጉጂ አብሮ የሚኖሩ እስካሁንም አብሮ ሲኖሩ የነበሩ የነዚህን ሁለት ወንድማማቾች ደግሞ እንዴት ይሄ ነገር ጠርፈን ሰላማቸውን እንዴት ማረጋገጥ ያለብን ብለው እጅግ በጣም እየለፉ ናቸው። በዚህ አጋጣሚ ለእነዚህም ለቦረና፣ ለገድኦ፣ ለኮንሶ አምባገዳዎች ይሄንን ደግሞ ከቡናችን ሆነው በጣም በጣም እየተባበሩ ያሉ የመንግስት አካላትም ከልብ ያችን ምስጋና ለማቅረብ አቶ ማሬ በጥቃቱ ላይ በመሳተፍ በተጠረጠሩት ላይ እየተወሰደ ነው ስላሉት እርምጃ ሲናገሩ፣ አሁን ኔሮን ውስጥ ሁለት ሳምንት ገደማ ለተሰራው ስራ መቶ ሰባት ሰው ነው የተለየው። ከመቶ ሰባት ሰው ውስጥ ደግሞ ቁጥጥር ስሩ ያሉት ሰባ ሰዎች ቁጥጥር ስሩ ውሏል። እነዛ ውስጥ ደግሞ በፍርድ ቤት ጉዳያቸው በመረጃ ተደግፈው አርባ ዘጠኝ የሚሆኑ ሰዎች መረጃ ማስረጃ ሙሉ የተጠናቁባቸዋል። ስለዚህ ሌሎችም የምርመራ ሂደቱ ቁጥጥር ስር መዋል ያለባቸው አካላት ወንጀለኞች እንዲውሉ ጥረት እየተደረገ ነው ያለው ስራ በጣም እየተሰራ ነው ያለው። ከዚያ አኳያ ለቱ እንግዲህ የገበያ ሂለቱም ስለነበረ የአህያ ፍየል እንደዚህ ተዘርፎ ነበር። ያ እነሱ ሸሽቶ ሲሄዱ ማለት ነው። ስለዚህ በሰራ ነው ስራ እስካሁን አስራ ሶስት የሚሆን ከብት አስራ አምስት ፍየል አስር አህያ ሞተር አንድ እና አንድ መቶ ስድስት ሺህ አካባቢ ብር ማስመለስ ችለናል። አሁንም ከአመራሮች የተሰጡን መረጃዎች አሉ። አጠቃላይ ንብረት ጠፍቶብናል ብለው ለአመራሮች የእነሱ ሪፖርት ህብረተሰቡ ሪፖርት ባደረገው መሰረት ለእኛ ሪፖርት አድርገውልናል። ስለዚህ አጠቃላይ እዚህ በእለቱ ጠፉ የተባሉ ንብረቶች በሙሉ መመለስ አለባቸው ብለን እየሰራን ያለ ነው። አባ ገዳጅ ለውመን ነው ለሽምግልና ወደ ቡሌ ወራ ከመጡት ሰዎች ጋር መገናኘታቸውን ይናገራሉ። ገድኦ ጋራ ውረካፊ ከኮንሶ ከቦረና ከገብራና ከጌዲዮ ናቸው የመጡት ለሽንግል ናው። በእስካሁኑ ሁለቴ ተመልሰዋል። ያው የተነጋገርን ነው። አሁንም በጥቃቱ የተጎዱ ሰዎች ሆስፒታል ያሉ አሉ። እናም እነኚህ ተጎድተው በህክምና ላይ ያሉ ሰዎች ህይወት መትረፍ ወይም አለመትረፍ እስክንለይ ብለን በሌላ ቀጠሮ ሸኝተናቸዋል። አባገዳ ጅለው መን ነው በጥቃቱ ቀን ከሞቱ ዘጠኝ ሰዎች በሐዋሳ በህክምና ላይ የነበረው አንድ ሰው በዚህ ሳምንት መጀመሪያ ህይወቱ ማለፉን ጠቅሰው አሁንም ስድስት ሰዎች በቡሌ ወራና በሐዋሳ በህክምና ላይ ናቸው ብለዋል። ነማገባያ ባይ ተፈጥፋኒ አማ ነው ወራና ነው ዋን ነው በዚያም ቀን ለገበያ የወጡት ሰዎች ላይ ነው ጥቃት ያደረሱት። እኛ ግን በሰላማዊ መንገድ ነው ፍትሕን የምንጠይቀው በጦርነት አይደለም ብለን ሁሉንም ሰው አስጠንቅቀናል። ዘመዱ የሞተበት ሁሉም አሁን በትዕግስት እንዲጠባበቅ አድርገናል። ሆኖም ግን ነዋሪዎች በሶሮ በር ጉዳ እና በጎረቤት ብርጂ ልዩ ወረዳ መካከል ያለው ሁኔታ በቦታው አለመመለሱን ይናገራሉ። አቶ ደንቦ በቅልጣ የምዕራብ ጉጂ ነዋሪ ናቸው። በእርግጥ ሰላም አልተመለሰም እንዳለ ነውም፣ ገበያ ይዞ ዛሜዶ ሁሉ ተቋርጧል። ወደ ወደ መደበኛ ሰላም የተመለሰ ነገር የለም። ዋና የኢንስፔክተር ንጉሴ ለማ የምዕራብ ጉጂ ዞን ፖሊስ መምሪያ አዛዥ ናቸው። አሁንም የርቅደቱ እስኪጠናቀቅ ህዝብ ለህዝብ ግንኙነቱ መቆየት እንዳለበት ይናገራሉ። ጃሮሌን አም ዱቢ ጀልቀብዴኩን ጡሙርቴ ኡመተ ከነ ወሊት ፊዴ ጃር ሰብያ ደርገጌስ ዱበርቲ ወሊት ፊዴ አሁን ሽምግልናውን የጀመሩት የሀገር ሽማግሌዎች ጉዳዩን ከመጨረሳቸው በፊት መገናኘት በጣም አስቸጋሪ ነው የሚሆነው። ምክንያቱም የሰው ህይወት ነው ያለፈው። ለዚህም የሽምግልና ሂደቱ በተቻለ መጠን በአጭር ጊዜ እንዲጠናቀቅ እየጠየቅነን፣ በተጨማሪም እንደ ጸጥታ መዋቅር ግዴታችንን በመወጣት ላይ እንገኛለን። የምዕራብ ጉጂ ዞን ፖሊስ መምሪያ አዛዥ ዋና ኢንስፔክተር ንጉሴ ለማ፣ እስከዚያም መሰል ጥቃት እንዳይፈጸም የምዕራብ ጉጂ ዞንና የቡርጂ ልዩ ወረዳ አስተዳደር በቅርበት እየሰሩ ናቸው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።